voice of America. በኢትዮጵያ የመረጃ አጠቃቀም እውቀት አናሳ መሆኑን ተከትሎ ሆነ ተብሎም ሆነ ባለማወቅ በማህበራዊ ትስስር ሚዲያ የሚሰራጩ ሐሰተኛ መረጃዎች በማህበረሰቡ ላይ ቀጥተኛ ጉዳት እያደረሱ መሆናቸውን የአሜሪካ ድምጽ ያነጋገራቸው ባለሙያዎች ገልጸዋል። በማህበራዊ ድረገጾች አማካኝነት የሚተላለፉ አሳሳች መልእክቶችን ጉዳት ለመቀነስም ህብረተሰቡ በመገናኛ ብዙኃን አጠቃቀም ዙሪያ ያለውን እውቀት ማዳበር እንደሚገባ አስገንዝበዋል። ለመሆኑ የመገናኛ ብዙኃን አጠቃቀም ምን ማለት ነው? በተለይም የማህበረሰብ ሚዲያ ከፍተኛ ተጠቃሚ የሆነው ወጣት እውነተኛ መረጃን ከሐሰተኛው መለየት የሚችለው እንዴት ነው የሚሉትን ጥያቄዎች ለመመለስ ስመኝሽ የቆየ በአሜሪካ ሀገር የሚኖሩ ሁለት ምሁራንን ጋብዛ አነጋግራለች። እንግዶቿ በኦሃዮ ክፍለ ግዛት ኬንት ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር ቴድሮስ ወርቅ አለማውና በሚኒሶታ ግዛት ሃምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር እንዳልካቸው ኃይለ ሚካኤል ጫላ ናቸው። ሁለታችሁንም በቅድሚያ በጣም አመሰግናለሁ። በማህበራዊ ሚዲያዎች አማካኝነት በየቀኑ እጅግ በጣም ብዙ መረጃዎች ይለቀቃሉ። እነዚህ መረጃዎች እንግዲህ ግማሾቹ ትክክለኛ እና ሚዛናዊ ሲሆኑ፣ በዛው ልክ ደግሞ በማወቅም ሆነ ባለማወቅ የተሳሳቱ ወይም ከእውነት የራቁ አሉታዊ አላማ ያላቸው መረጃዎች ይወጣሉ። እንደነዚህ አይነት አሳሳች መልእክቶችን ጉዳት ለመቀነስ ሰዎች የሚደርሷቸውን መረጃዎች በምን መልኩ መረዳት እና መጠቀም እውቀታቸውን ማሳደግ አለባቸው በሚለው ላይ ነው የምንወያየው። መጀመሪያ ከመሰረታዊ ሀሳቡን እንነሳና ዶክተር ቴዎድሮስ ወደ እርሱ ልምጣ። በእንግሊዝኛው ሚዲያ ሊትሬሲ ብለን የምንጠራው የመገናኛ አጠቃቀም እውቀት ምን ማለት ነው? መልካም አመሰግናለሁ። በመሰረተ ሀሳብ ደረጃ የመገናኛ ብዙኃን አጠቃቀም እውቀት ወይም እኔ ንቃት በሚለው ነው በብዛት ለማየት የምንሞክረው። አንድን መረጃ በመገናኛ ብዙኃን ውስጥ እንዴት አድርገን እናገኛለን፣ እንዴት እንተነትናለን እንዴት እንመዝናለን የሚሉትን ነገሮች ያካተተን ነው። ምክንያቱም የመጣልንን መረጃ ሁሉ የምንቀበል ከሆነ የተሳሳተ መረጃ ከማግኘት አልፎ በውሳኔ በውሳኔዎቻችን ላይ አሉታዊ ተጽዕኖ የሚያመጣ ስለሆነ እዋጋ ሊያስከፍልን ሁሉ ይችላል ማለት ነው። በመሰረተ ሀሳብ ደረጃ የመገናኛ ብዙሀን አጠቃቀም እውቀት ወይም ደግሞ ንቃት መረጃን በመገናኛ ብዙሀን ውስጥ እንዴት እንደምናገኝ፣ እንዴት እንደምንጠቀም፣ እንዴት እንደምንተነትንና እንደምንመዝን የምናውቅበት ስርዓት ነው ማለት ነው። እስቲ ይህን ሀሳብ ደግሞ ወደ ኢትዮጵያ አምጥተን እንየው እና ዶክተር እንዳልካቸው ወደ እርስዎ ልምጣ። ይህ የሚዲያ አጠቃቀም እውቀት ኢትዮጵያ ውስጥ ምን ይመስላል? በዚህ ረገድ ኢትዮጵያ ያለችበት ደረጃ ምን አይነት ነው? እሺ፣ በጣም አመሰግናለሁ። በተብራራው መሰረት ኢትዮጵያ ውስጥ ያለን መገናኛ ብዙሀን የአጠቃቀም ንቃት በጣም አራሳ ነው ብዬው ማስበው በአጠቃላይ እንግዲህ አናሳ ነው ስል ከቦታ ቦታ ይለያያል፣ ከቋንቋ ቋንቋ ሊለያይ ይችላል። ይህንን የሚያልኩበት ምክንያት ምንድን ነው? ብዙ ጊዜ በተለይም በማህበራዊ ሚዲያ የሚዘዋወሩ መረጃዎች እንደ እውነት የመውሰድ ከዛም አልፎ ወደ ተግባር የሚያስገባበት እውነት ነበረ። በዚህ በሁለት አመት በተለይ ብዙ ግጭቶች ሲከሰ እናያለን እንግዲህ በማህበራዊ ሚዲያ በሚዘዋወሩ መረጃዎች እውነተኛ፣ ባልተጣሩ ማለት ነው። እና እሱ ምንድነው የሚያሳይሽ በርካታ ኢትዮጵያውያን ማህበራዊ ሚዲያ ላይ የሚቀርብላቸውን መረጃ አይተው፣ መዝነው፣ ተንትነው፣ ክፉን ከደጉ ለይተው፣ እውነቱን ከሀሰት አይተው አይደለም የሚጠቀሙት ማለት ነው። እና በዚህ ደረጃ ኢትዮጵያ ውስጥ ሰፊ የሆነ ችግር አለ ማለት ነው ያለንበት ሁኔታ በጣም ዝቅተኛ የሚባለው ምናልባት በምሳሌ እያነሳን እዚህ ላይ መነጋገር እንችላለን። እና የህብረተሰቡ የሚዲያ አጠቃቀም ያነሰ መሆን ኢትዮጵያ ውስጥ የሚታይም ሆነ የማይታይ ጉዳት ጣምጥቷል ማለት እንችላለን። ዶክተር ቴዎድሮስም ዶክተር እንዳልካቸውም ሁለታችሁ ማሳብ ልትሰጡበት ትችላላችሁ። ዶክተር እንዳልካቸው በጀመሩት ላይ ቀጥሉና ወደ ዶክተር ቴዎድሮስ እሄዳለሁ። አዎ፣ እኔ በጣም ብዙ ሰፊ ችግር አምጥቷል ብዬ አስባለሁ። እንደምናየው እንግዲህ አሁን ደግሞ ያለንበት ጊዜ የኮቪድ አስራ ዘጠኝ ወረርሽኝ ሰፊው እየተንሰራፋ ያለበት ጊዜ ላይ ነው ያለነው። አንደኛ ይሄ የኮቪድ አስራ ዘጠኝ በሽታ የለም ብዙ ችግር አያመጣም ወይም ደግሞ ሆን ብሎ የተፈበረከ ነው የሚል አሉ። ባልታ ላይ የተመሰረተ ሳይንስ ላይ ያልተመሰረተ መረጃ ሰፊ ይሰራጫል እና ብዙ ሰው ጥንቃቄ አያደርግም። ከዚህ የተነሳ ለበሽታው ይታረጋል ማለት ነው። እና ቅድም ለመጠቀስ እንደሞከርኩት ደግሞ ግጭቶችን በጣም ተበራክተዋል። በተለይ ደግሞ ማህበራዊ ሚዲያ ላይ፣ በተለይ ዋነኛው በፌስቡክ በሚዘዋወሩ መረጃዎች ሰው ግጭት ውስጥ ይገባል። ከዛም አልፎ ሰው ይሞታሉ። ግጭቶች ግጭቶች ይወልዳሉ። ከግጭቶቹ የተነሱ የሚነሱና የሚሰራጩ መረጃዎች ሌላ ችግር ውስጥ ይከቱናል። ይህንንም የመፈተሽ የማጣራትና ይሄ መተንተን ችግር ስላለ እዛ ላይ የሚነገረውን በሙሉ በእውነት በመቁጠር ሰው ችግር ውስጥ ይገባል ማለት ነው እና እነዚህ እነዚህ ዋና ዋና ችግሮች ናቸው። በርካታ ችግሮችን ማንሳት ይቻላል። ዶክተር ቴዎድሮስ እርሶስ ምን ይላሉ? የዚህ የሚዲያ እውቀት ወይም ንቃት አናሳ መሆን ያመጣው ጉዳት ምን ይመስላል? የመገናኛ ብዙሃን አጠቃቀም እውቀት ወይም ደግሞ ንቃት ማነስ በዚህ በማህበራዊ ሚዲያ ዘመን እየጀመረ አይደለም ድሮም ቢሆን ቴሌቪዥን፣ ሬዲዮ፣ ጋዜጣ የተሳሳተ መረጃን በፕሮፖጋንዳ መልክም ሊሆን ይችላል አንድ አይነት ሀሳብን ደግፎ ያንን ሀሳብ አጉልቶ ለማውጣት በሚደረግ ትንቅንቅም፣ የሀሳብ አሸናፊነት ለማግኘት በሚደረግ ትንቅንቅም የነበረ ነገር ነው። አዲስ ነገር አይደለም። በእርግጥ ግን ምንድን ነው አሁን ያለንበትን ዘመን አሁን ያለንበትን ሁኔታ ትንሽ የበለጠ አስቸጋሪ አስፈሪ የሚያደርገው የማህበራዊ ሚዲያ ባህሪ ለእያንዳንዳችን የመረጃን የማሰራጨት አቅም ሰጥቶናል። ህብረተሰቡ የመረጃ ተቀባይ ብቻ ያለም የመረጃ አሰራጭም ነው። የሚያሰራጨው ደግሞ መረጃውን በአንድ የፌስቡክ መልእክት ወይም በአንድ የትዊተር መልእክት በሺዎች የሚቆጠሩ ሰዎች በቅጽበታዊ በሆነ መንገድ ስለሚሰራጭ ነው። ብዙዎች ለራሳቸው ቅርብ ከሆነ ከሚመስላቸው ወገን የሚያገኙትን መረጃ የመቀበል ቴንደንሲ ስላለ ይሄ በጣም በጣም ተጨባጭ ሆኖ በጥናት የተረጋገጡ ጉዳቶችን እያስከተለ እንደሆነ የምናይበት ነው። ቅድም የተጠቀሱት ምሳሌዎች ከብሄር ግጭት ጋር በተያያዘ አሁን ደግሞ ከዚህ ከወረርሽኙ ጋር በተያያዘ ወደፊትም ደግሞ አሁን እኔ እንግዲህ እንደ ስጋት የምንቆጥረው አሁን እንደው ለዚህ ለወረርሽኙ ክትባት መጥቶ ሰዎች እንዲከተቡ በሚደረግበት ጊዜ ይሄ ነገር እኮ እንዲህ አይነት ጉዳት አለው ይሄ ነገር እንዲህ ጉዳት ያደርስባችኋል የሚል አጉል ሳይንሳዊ ያልሆኑ እምነቶችን ገና የምንጋፈጥበት ጊዜ ይመጣል እያስባለሁ። ስለዚህ ለእኔ ትልቁ አደጋ ምንድን ነው? በጣም ጥልቅ ጥልቅ የሆነ ከሀሰተኛ ንግግር አልፎ የጠላቻ ንግግር የሚሆንበት ሰዎች በዚህ ጉዳይ ላይ ተካረው ሕይወት የሚያልፍበት ጊዜ ላይ ነው ያለ ነው። ስለዚህ ይህንን ነገር የምር የምንወስድበት ችግር ነው። አሁን እንደገለጻችሁት የሚዲያ አጠቃቀም እውቀት አናሳ ከሆነ ከሆነና በቀጥታ ደግሞ በሕብረተሰብ ውስጥ የሚታይ ጉዳት እያደረሰ ከሆነ እውቀቱ ከየት ነው የሚገኘው? አንድ ሰው የሚዲያ አጠቃቀም እውቀት አለው ሲባል ምን ምን ያካትታል? ዶክተር እንዳልካቸው ወደ እርስዎ ልምጣ። ስን ጀምር ብያኔ አስቀመጠን ነበር የጀመርነው እና የመጠንጠን የማንጠርና አይቶ መዝኖ አንድን መረጃ ትክክለኛ ነው አይደለም የሚለውን ለመወሰን የሚያስችል ብቃት ያስፈልጋል ማለት ነው። እነዚህ ብቃቶች እንግዲህ የሚመነጩት ማንበብ ለምሳሌ አንዱ ነው። በደንብ አድርጎ ተንትኖ ተገንዝቦ እውነትን ከሀሰት ለይቶ አንጥሮ ትክክለኛውን ብቻ የመቀበል አሁን ደግሞ የሞባይል የተንቀሳቃሽ ስልኮች አጠቃቀም በጣም ያስፈልጋል። የዲጂታል ስኪል የሚሉትን ማለት ነው። የዲጂታል ችሎታ ያስፈልገናል ማለት ነው። በአጠቃላይ አንድ ሰው የሚዲያ ሊትሬሲ እውቀት አለው ወይ ችሎታ አለው ንቃት አለው የሚባለው እነኝን ሁሉ መጠቀም ሲችል ና ያንን ችሎታ ሲያሳይ ማለት ነው። ዶክተር ቴዎድሮስ እዚህ ላይ የሚጨምሩት ሀሳብ አለ። ዶክተር እንዳወቅ እንዳልካቸው ያነሳው ከክህሎት ጋር የሚገናኝ ነገር ነው። ይሄ መሰረታዊ የሆነ የሚዲያ አጠቃቀም ንቃትን ያካትታል። ከዛ በተጨማሪ ግን እልፍ ብሎ ደግሞ የምናገኘው መረጃ ትክክለኛ ነው አይደለም የሚለውን ነገር ደግሞ እውቀት የሚያስጨብጠን ሌላው አካል ነው። የመገናኛ ብዙኃን አጠቃቀም እውቀት ወይም ደግሞ ንቀት አንድን መረጃ ትክክለኛ እንኳን ሆኖ ቢመጣ ምን ያህል ለኛ ጠቃሚ ነው፣ ምን ያህል ፋይዳ አለው የሚለውንም ደግሞ ነገር መርምረን የምናውቅበት መንገድ ከዚህ ጋር ይያያዛል። ስለዚህ ይሄ የሚያሳይሽ ነገር ምንድን ነው? የመገናኛ ብዙኃን አጠቃቀም እውቀት ወይም ደግሞ ንቃት በየጊዜው የሚቀያየር የሚለዋወጥ ተራማጅም ነው። በመግቢያችን ላይ እንዳነሳ ነው መነሻ ሀሳባችን ዲጂታል ሚዲያ በተለይ ደግሞ ማህበራዊ ሚዲያ እውነተኛም ሀሰተኛም መረጃዎችን በኩል እንዲሰራጩ ለማድረግ ከማስቻላቸው አንጻር ነው እና ዶክተር እንዳልካቸው የሚዲያ አጠቃቀም እውቀትን ወይም ንቃትን ወይም ክህሎትን አሁን የገለጻችኋቸውን ክህሎቶች ማሳደግ እውነትንና ሀሰትን መለየት እንዲችሉ የሚያደርጋቸው በምን መልኩ ነው? ለምሳሌ ትዊተር ላይ እንውሰድ። ትዊተር ላይ አንድ የሆነ መረጃ ይሰራጫል ብል ያ መረጃ ኬት እንደመጣ አይታወቅም። ያንን መረጃ የሚያሰራጨው አካውንት ባለቤቱ ማን እንደሆነ አይታወቅም። ስለዚህ አንድ ሰው ያንን መረጃ በሚያገኝበት ሰዓት መመርመር ያለበት ማንሳት ያለበት ጥያቄ አለ። ኢትዮጵያ ውስጥ አሁን እየሆነ ያለው ምንድን ነው? ማህበራዊ ሚዲያ ላይ መረጃዎች ይጀመራሉ ከማህበራዊ ሚዲያ ወደ ሬዲዮ ወይ ወደ ቴሌቪዥን ወይ ደግሞ ወደ ጋዜጣ ይሄዳሉ። የማህበራዊ ሚዲያ አክሰስ የሌላቸው ሰዎችም እንደዛ አይነት የተሳሳተ መረጃን የማግኘት እድላቸው ሰፊ ነው ማለት ነው። እና ይሄንን ከግንዛቤ ያስገባ ሰው መሆን አለበት ያ ሰው እንግዲህ በተለይ አሁን ባለንበት ዘመን መሰረታዊ እየሆነ የመጣው የሚዲያ አጠቃቀም እውቀትን በምን መልኩ ነው ማሳደግ የሚቻለው ወደሚለው ሀሳብ ደግሞ ንለፍ። ለምሳሌ እዚህ አሜሪካን ሀገር በትምህርት ቤት ደረጃ እንዳንድ ኮርስ ለህፃናት ተማሪዎች ሁሉ እንዲሰጥ ለማድረግ ጥረት ይካሄዳል። እና የት ጋ ነው የሚጀምረው? ለማንና እንዴት ነው መሰጠት ያለበት? ዶክተር ቴዎድሮስ። እውነት ለመናገር እጅግ በጣም አሳሳቢ ዘመን ላይ ያለን ይመስለኛል እንደ ህዝብም ትንሽ ስጋት ያለብን ይመስለኛል በዚህ ጉዳይ ላይ ይህንን ስል እንደው ለማስመር የምፈልገው ግን ማህበራዊ ሚዲያ በጣም ብዙ ብዙ ትሩፋቶች አሉት አሁን ለምሳሌ በባለፉት ሁለት ሶስት አመታት ከተመለከታችሁ በጣም በጣም ብዙ ወጣቶችን የፖለቲካ ተሳትፎ እንዲኖራቸው ያገባናል የሚል አይነት ስሜት እንዲኖራቸው ለሚያምኑበት አላማ በአንድነት እንዲቆሙ እንዲተባበሩ ያደረገ ያነቃ መሳሪያ ነው። እና ከዛ ከዛ አንጻር እጅግ እጅግ ባለውለታ ነው ብዬ ነው የማስበው ነው ግን ክፍተቶቹንና ደግሞ ተያይዘው የሚመጡት ጉዳቶችንም በቅጡ ደግሞ ለይተን ነቅሰን ካላወጣን ይሄ ይዞን የመጣው ትርፋት ወደ መርገምትም ሊቀየር ስለሚችል ማለት ነው። አይ ቲንክ ሁላችንም አንድ አይነት ሚና ልንጫወት እንችላለን ብዬ አስባለሁ። በግለሰብ ደረጃ ስትነሽ አንዳንድ የባህሪ ለውጦችን ማድረግ የምንችልባቸው ሁኔታዎች እንዳሉ ይሰማኛል። መረጃዎች ከማህበራዊ ሚዲያዎች እናገኛለን። ከዛ በኋላ ግን ያንን እንደወረደ መቀበል እንደ አንድ ልማድ መተዋል ከሌሎች ምንጮች ያንን ነገር የማረጋገጥ ዝንባሬ ሁላችንም እንደ ግለሰብ ማድረግ የምንችለው ነገር ነው ብዬ አስባለሁ። ሁለተኛ ነው በመንግስት ደረጃ አሻግሮ የማየት የረጅም ጊዜ እቅድ የማውጣት ትውልድን የማሰብ በጣም ወሳኝ የሆነው ነገር የትምህርት ቤት ተቋሞቻችን ከአንደኛ ደረጃ፣ ሁለተኛ ደረጃ ከፍተኛ ትምህርት ተቋሞቻችን ውስጥ በሙሉ መገናኛ ብዙኃን አጠቃቀም ንቃት ትምህርትን እንደ ከሪኩለም ቀርጾ ከኮሌ ስንገባ ኮመን ኮርስ የምንላቸው ነገሮች አሉ አይደል፣ በዛ ደረጃ መስጠት የሚያስፈልግበት ዘመን ላይ ነው ያለን። ከዛ በተጨማሪ የሲቪክ የተቋማት ሚዲያዎች ይሄ ኃላፊነት አለባቸው። በስተ መጨረሻ ወደ ዶክተር እንዳልካቸው ልምጣና ኢትዮጵያ ውስጥ የሚዲያ አጠቃቀም እውቀትን በግለሰብ ደረጃ የሚሆን በተቋም ደረጃ በምን መልኩ ነው ማሳደግ የሚቻለው? አገሪቷ ይህን የማድረግ አቅም አላት ብለው ያስባሉ? በግለሰብ ደረጃ ቅድም የተዘረዘሩት አሉ። በተቋም ደረጃ በትምህርት ቤት ጀምሮ የሃይማኖት ተቋማት፣ ፊዚክ ማህበራት አሉ። ግን ደግሞ ዋነኛዎቹ ተዋናዮች ደግሞ እነ ፌስቡክ፣ ትዊተር፣ ሌሎችም ጉግል፣ ዩቲዩብ ዋናም ተዋናይ ስለሆኑ ኢትዮጵያ ውስጥ ባለው የሀሰተኛ የመረጃ ስርጭት እነሱም ኃላፊነታቸውን በአግባቡ እንዲወጡ ማድረግ የሚያስችል አቅም መፍጠር አለበት ብዬ አስባለሁ መንግስት። አሁን ግን በዛ እየተደረገ አይመስለኝም። ኮርፖሬሽኖቹም ከመንግስትም በላይ በጣም ኃያላን ሆነዋል። የኢትዮጵያ መንግስት በደንብ አድርጎ ኃላፊነታቸውን እንዲወጡ ማድረግ የሚያስችል ስራ መስራት አለበት ብዬ አምናለሁ። እዚህ ላይ ለመጨመር ያህል የኮርፖሬሽኖቹን ኃያልነት ዶክተር እንዳልካቸው ስላነሳ መረጃ እኛ ፈልገነው ነው የምናገኘው ወይስ መረጃው ነው እኛን እያገኘ ያለ? የምናስበው እኛ ሁል ጊዜ የምንገንዘበው ያው በነጻ ነው። ስለዚህ ብሳተፍ ምን ችግር አለው? ከሰው ጋር እገናኛለሁ፣ ዜና ኢንፎርሜሽን፣ አያመልጠኝ ወዘተረፈ አይደለም ግን፣ ለምንድን ነው አንድ ሰውም ሆነ አንድ ተቋም ያንን ሁሉ ጊዜና ገንዘብ አጥፍቶ ለእኛ በነጻ ያንን አገልግሎት የሚሰጠው? አንደኛው የማህበራዊ ሚዲያ አጠቃቀም እውቀትና ንቃት ይህን ጥያቄ ከመጠየቅ ይጀምራል። ፌስቡክም ሆነ ትዊተርም ሆነ ወይም ደግሞ ሌላ ማህበራዊ ሚዲያ ተቋማት ዋነኛ ዓላማቸው በጣም ብዙ ሰው በውስጣቸው ውስጥ ተጠቃሚ እንዲሆን ማድረግ ነው። የፖለቲካው ስታዞሪው አንድ አይነት የፖለቲካ አመለካከት ካለን ፌስቡክ አሜሪካም፣ ሌላ ሌላ ሀገር ችግር ውስጥ እየከተተ ያለው ምንድን ነው ተመሳሳይ የፖለቲካ አመለካከት ያላቸውን ግሩፖች ወይም ሰዎች ጋር ነው ጥቆማ የሚሰጠን። እከሌን ጓደኛ ብታደርገውስ? እከሌ የሚባል ግሩፕ ውስጥ ብትቀላቀልስ ያደግሞ ደግሞ የሚያደርግሽ ነገር ምንድነው፣ ሌላ አይነት ሀሳብ አመለካከት ጆሮሽም እንዳይሰማ እድል እንዳይሰጥ የሚያደርግ ነው። ስለዚህ ይህንን ጥያቄ መጠየቅ መረጃ ወደኛ ነው የሚመጣው፣ የትኛውን መረጃ ፈልገን የምናገኝ ነው። መንግስትም ደግሞ ትክክለኛ መረጃ የሚገኝባቸው ሚዲያ ተቋማት ለሕብረተሰቡ ጤንነት አስፈላጊ ስለሆነ በታክስ ሲስተም ሊሆን ይችላል፣ በድጎማም ሊሆን ይችላል፣ ነፃና ገለልተኛ የሆኑ መገናኛ ብዙሀኖችን ሊፈጠሩ የሚደረግበት ስርአት ቢዘረጋ በመጠኑ ሊረዳን ይችላል ብዬ አስባለሁ። የመገናኛ ብዙሃን አጠቃቀም እውቀት ወይም ንቃት ምን ማለት ነው ከሚለው አንስቶ፣ በተለይ ኢትዮጵያ ውስጥ የዚህ እውቀት ማነስ በህብረተሰቡ ዘንድ ምን አይነት ጉዳቶች እያስከተለ ነው፣ እንዴት ነው ይህንን ንቃት ማሳደግ የምንችለው፣ አንድ ሰው ንቃቱ ሲጨምርስ ምን ምን ማድረግ ይችላል የሚሉትን ሃሳቦች አንስተን ተወያይተናል። ጊዜያችሁን ሰጥታችሁ ለአድማጮቻችን ሙያዊ ማብራሪያዎችና አስተያየቶች ስለሰጣችሁኝ በአድማጮች ስም በጣም አመሰግናለሁ። እኛም እናመሰግናለን። አመሰግናለሁ።